የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ ብሔር ተኮር ስርዓቶች እየተካሄዱ መሆኑን የሚናገሩ ዘገባዎች እውነት አይደሉም ሲል የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ በሰጠው መግለጫ አስተባብሏል። የኮሚሽኑ የኮሚኒኬሽንስ ኃላፊ አቶ ጄይላን አብዲ በተለይ ከአሜሪካ ድምፅ ጋር ባደረጉ ቃለምልልስ ምርመራዎችንና ተከናውነዋል ያሏቸውን ተግባራትም አብራርተዋል። በአዋጁ መሠረት በተደረገው ምርመራ በርከት ያለ ቁጥር ያላቸው ሰዎችና ሕገወጥ የጦር መሳሪያዎች እንዲሁም የጥፋት ተግባርን ያግዛሉ ያሏቸው ቁሳቁሶች በቁጥጥር ስር መዋላቸው ነው የተናገሩት። የተባበሩት መንግስታት ድርጅት ዋና ጸሐፊ የጅምላ ፍጅት ጉዳዮች ልዩ አማካሪ ዋሪሙ ንዴቴሩ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኞች የሆኑ ሰዎችን ጨምሮ በትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላን ያነጋገረችው ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች። ሀገሪቱ ውስጥ በተፈጠረው የሰላም ችግር ምክንያት የወጣው የአስቸኳይ ጊዜ አዋጅ ተግባራዊ ከተደረገ በኋላ የተለያዩ የጦር መሳሪያዎች በፍተሻ መያዛቸውን የኢትዮጵያ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ አቶ ጄላን አብዲ ገልጸዋል። በሀገር አቀፍ ደረጃ በርካታ አሸባሪ የጁንታና ሸኔ የተጠረጠሩ ሌሎችም የጋምቤላና የቤኒሻንጉል አማጽያን በርካታ ሰዎች በቁጥጥር ስር መዋላቸውን መሳሪያዎቹ የተያዘ የክላሽ ብዛት አርባ አንድ አጠቃላይ የተያዘ የተያዘ የሽጉጥ ብዛት ሁለት መቶ አስራ ዘጠኝ አጠቃላይ ስንሞስ እንድ የእጀባ መሳሪያ አንድ የተለያዩ የኋላ ቀር መሳሪያ ብዛት አስራ ሶስት የተያዙ የተለያዩ ፈንጂዎች ብዛት አስራ ሶስት አጠቃላይ የተያዙ ቦምብ ብዛት አስራ አምስት ጦር መሳሪያ ጥይቶች ብዛት አስር ሺ አምስት መቶ ሀምሳ ዘጠኝ የተለያዩ የጦር መሳሪያ ካርታዎች ብዛት ሶስት መቶ ሀያ አምስት ጦር መሳሪያ ትጥቅ መያዣ ብዛት አምስት ሺ ሁለት መቶ አርባ የተያዙ የጦር ሜዳ መነጽር ሰላሳ ሰባት የመገናኛ ሬዲዮ አርባ ሁለት ኮምፓስ አንድ የውጊያ ካርታ አንድ ተይዘዋል። የአስቸኳይ ጊዜ አዋጁ ተግባራዊ ከተደረገ ወዲህ በተለያዩ የሀገሪቱ አካባቢዎች ብሔር ተኮር እስር እየተፈጸመ ነው የሚል መረጃና ሰሞኑን የኢትዮጵያ ሰብአዊ መብቶች ኮሚሽን የታሰሩ ዜጎች አያያዝ አሳስበኛል ሲል በሰጠው መግለጫ ላይ የወጡ ስጋቶችና ክሶችን አቶ ጄላን አስተባብለዋል። እኛ መሰረት አድርገን የምንሰራው የወንጀል ተግባር ላይ ነው። ምክንያቱም አሁን መሳሪያ ቦምብ በቤቱ እየተገኘ ስለ ብሔር ጉዳይ ለምን ይነሳል? የሽብር አዋጁም ለሽብር ድርጊት ብቻ መዘጋጀት ራሱ እንደሚያስጠይቅ ነው። ስለዚህ በቤታቸው ይህንን ሁሉ የያዝን እንዴት የብሔር ጉዳይ እዚህ ይነሳል? ለምሳሌ የትግራይ ተወራጆችም ይሁን የኦሮሞም ይሁኑ በሰፊው ሕዝብ በሰላም እየኖረ አሁን በወንጀል ተጠርጥሮ ስለተያዙ በብሔር ነው የታሰሩት እንዴት ሊባል ይችላል? በተለያየ ስራ ላይ የተሰማራ የትግራይ ተወላጅ የለም ወይ እንዴት በጅምላ ታስሯል ይባላል ኦሮሞስ እንደዛ የለም ወይ እኛ ያተኮርነው በወንጀል ተግባር ብቻ ላይ የተሰማሩትን የተያዙትን ብቻ ነው ያዝነው እንጂ እኛ ከብሔር ጋር ምንም፣ ከማንነት ጋር የሚያያይዛቸው ነገር እንደሌለ የሰብአዊ መብት ኮሚሽን ያወጣው ትክክል አይደለም። የራሱ አሰራር ዘርግጦ ተቋሙ ከዚህ በፊት ጁንታው ሀያ ሰባት አመት በሙሉ ሰብአዊ መብት ረገጣና የተለያዩ ድርጊቶችን ሲፈጽምበት የነበረው ማዕከላዊ ተዘግቶ ማንኛውም ኢትዮጵያዊ ዜጋ በሚከሰስበት ጊዜ ሰብአዊ መብቱን ባከበረ መልኩ ምርመራ እንደሚካሄድና እንደዚህ አይነት ጥሰቶችም እንዳል ምንም እየደረሱ እንዳልሆነ ትክክል አይደለም። በአስቸኳይ ጊዜ አዋጁ ስር እየተከናወኑ ያሉ ተግባራት ፌዴራል ፖሊስ ኮሚሽን አባል በሆነበት የአዋጁ አፈጻጸም ክትትል ቦርድ በጋራ የሚቃኝ መሆኑን አቶ ጄላን አመልክተዋል። አቶ ጄላን አክለው ህዳር ዘጠኝ ሁለት ሺ አስራ አራት አመተ ምህረት አራት ኪሎ አካባቢ በሚገኘው ጠቅላይ ቤተ ክህነት የንብረት ግምጃ ቤት ውስጥ በህዝብ ጥቆማና ፖሊስ ባደረገው ብርበራ ከአንድ ሺ ስምንት መቶ በላይ ጥይቶች ተገኝተዋል ብለዋል። እኛ የሃይማኖት ተቋማት ውስጥ አልቃንገባ? እነሱም በመንግስት ተቋማት ስራ ውስጥ ጣልቃ አይገቡም እና እኛ ጉዳዩ እሱ ጋር የሚገናኝ አይደለም። በተጨባጭ እኛ የጦር መሳሪያዎች ከጥበቃ በላይ ትላልቅ የነፍስ ወከፍ ሳይሆኑ የጁምላ ጨራሽ የሆኑ መሳሪያዎች ወይም ቡድን መሳሪያዎች የተገኙበት ሁኔታ ሲሆን እነዚህም በጥቁማ የተገኙ በመሆኑ እዛ ውስጥ ያሉት ናቸው። ጥቁማንም የሰጡት እንደገና ደግሞ ሲወጣም ተበርብሮ ሲወጣም የእምነት አባቶች ጭምር እያዩ ተከታዮች ጭምር በኢማኝነት እያዩ ነበር የወጣውና ከምንም ከሃይማኖት ጋር የሚያያይዘው ነገር የለም። በሀገሪቱ እኩይ ተግባራት ለመፈጸም የሚታትሩ አካላትን ወደ ህግ የማቅረብ ስራ ተጠናክሮ ይቀጥላል ያሉት ኃላፊው አንዳንድ ሀገሮች ዜጎቻቸውን ከኢትዮጵያ እንዲወጡ እየጎተጎቱ ቢሆንም አዲስ አበባ ሰላም መሆኗን ተናግረዋል። አዲስ አበባ በአሁኑ ጊዜ ንጹህ አየርና ሰላም ያለባት ከተማ መሆኗን የኢትዮጵያ ልጆች ጀግኖች የኢትዮጵያ ልጆች የትም ቦታ ሆነው አዲስ አበባ ይሁን ሌላ እንደ ሀገርም መስዋዕት ከፍሎ ኢትዮጵያን ይጠብቃሉ። በሌላ በኩል ግን የተባበሩት መንግስታት ድርጅት ዋና ጸሐፊ የጅምላ ፍጅት ጉዳዮች ልዩ አማካሪ ዋሪ ሙኒዳርቱ ከትናንት በስቲያ ባወጡት መግለጫ የድርጅታቸው ሰራተኛ የሆኑ ሰዎችን ጨምሮ የትግራይ ተወላጆች እየታሰሩ ናቸው ሲሉ አድራጎቱን በጥብቅ እንደሚያወግዙ አስታውቀው ነበር። አቶ ጄላን በዛሬ መግለጫቸው የአስቸኳይ ጊዜ የአዋጅ አፈጻጸም መርማሪ ቦርድ በአዋጁ አፈጻጸም ሂደት ወቅት ተፈጥሯል በሚባሉ በሰብአዊ መብቶች አያያዝና ጥሰቶች እንዲሁም የሰብአዊ እርዳታ አቀራረብ ላይ ትኩረት ሰጥቶ እንደሚሰራ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ